of a man. የኢትዮጵያ መንግስት ዛሬ አዲስ ዓመት ዋዜማን ምክንያት በማድረግ ከፈታቸው 757 እስረኞች መካከል በሽብር ወንጀል ተከሰው የነበሩት የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ይገኙበታል። በሀገር ውስጥ የሚገኙ መገናኛ ብዙሀን አቃቤ ሕጉን አቶ ጌታቸው አምባይን ምንጭ አድርገው እንደዘገቡት በፌዴራል ማረሚያ ቤቶች በቃሊቲ፣ ዝዋይ፣ ድሬዳዋና ሸዋሮቢት ማረሚያ ቤቶችና በፌዴራል ማረሚያ ቤቶች በውክልና የሚያከናውኑ ከደቡብና ከትግራይ ክልሎች እንዲሁም ሀረር ከሚገኙ ማረሚያ ቤቶች ይቅርታ እንዲደረግላቸው ለይቅርታ ቦርድ ከቀረቡ 755 ታራሚዎች 720ዎቹ መስፈርቱን በማሟላታቸው መፈታታቸው ተነግሯል። የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ከነበሩ ሙስሊሞች መካከል ዘጠኙ የተፈቱት ከአራት ዓመታት እስራት በኋላ መሆኑ ነው። ጺዮን ግርማ ማምሻውን ወደ አዲስ አበባ ደውላ አንዳንዶቹን ለማነጋገር ሞክራለች። ከእስር ከተለቀቁት ውስጥ አንደኛው ጋዜጠኛ የነበረው ዩሱፍ ጌታቸው ነው። ማምሻውን ደውዬ አጠር ያለ ቆይታ አድርጌ ነበር። ሄሎ፣ ጤና ይስጥልኝ። ዩሱፍ ጌታቸው ጌታቸው ነው። እንኳን ለቤት አበቃህ። ጽዮን እባላለሁ ከአሜሪካ ድምጽ ነው እምደውልልህ እሺ አልሐምዱላህ፣ አልሐምዱላህ። መቼ ነው ከእስር የተለቀቀው? ዛሬ ነው። ቤተሰቦችህን እንዴት አገኘሃቸው? ምን ይመስላል ያለ ሁኔታ ስትወጣ? ወላሂ፣ ቤተሰቦችህን በደህና ሁኔታ ነው ያገኘኋቸው። የወጣንበት ሁኔታ ሁለት ቀን በፊት ይመስለኛል ያለው ሁኔታ ውስጥ ተነግሮን ምንድን ነው የሚባለው፣ ስሙ አንድ ፖሊስ እንትኑ እንዳፋ ሶስት ሁለት ቀን ያህል ቆይተን እዛ ቆይተን እንግዲህ ዛሬ ወጣ ነው። በምንድን ነው የተለቀቃችሁት? እንግዲህ መንግስት ባደረገው እንትን ላይ መንግስት በራሱ አሉት እንትኖች ይቅርታ ጠይቆ ነው፣ በመንግስት እንትናን ይቅርታ ጠይቆ ያን ይቅርታ ትቀበላላችሁ? አልተቀበልም ይቅርታ እንቀበላለን የሚል ነው እንግዲህ ምህረት፣ ምህረት ነው እንግዲህ ቋንቋው፣ የትኛው እንደሆነ ግዳን፣ ግን ስንጠየቅ የነበረው ይኸው ነው መንግስት ይቅርታ አድርጎልሃል ና ይህን ትቀበላለህ ትቀበልም በሚል ነው። ይህም ዩሱፍ፣ ምን ያህል ታሰርክ? እኔ የቀረኝ ስድስት ወር ነው። የታሰርኩት አራት አመት ከሁለት ወር አካባቢ ነው። ሰባት አመት ነው የተፈረገብኝ። ስለዚህ በአሞክሮ ስድስት ወር ነበር የሚቀረ። ስድስት ወር ነበር የሚቀረ። መስሪያ ቤቷ አሰራር መሰረት በአሞክሮ ሲፈቷ ስድስት ወር ነበር የሚቀረ። ስድስት ወር ከአስራ ሁለት ቀን ነበር የሚቀረ። የአንደኛ አመት የዩኒቨርሲቲ ተማሪ ያለች ታስራ የነበረችው አንደኛዋ ወጣት አያል ኩባ ነስረዲ ትባላለች። ማምሻውን እሷንም ደውዬ አናግሪያት ነበር። እንኳን እንግዲህ ቤተሰቦችሽን በሰላም አገኘሽ፣ እንኳን ከእስር ተፈታሽ። ከአሜሪካ ድምጽ ነው የምደውልልሽ። እና እንዴት ነው የተፈታሽው? መቼ ነው የተፈታሽው? በምን ሁኔታ ነው የተፈታሽው? ምናልባት ከዚህ ቀደም እንደሚታወቀው በከድር መሀመድ መዝገብ ተብለው የሙስሊሙ ማህበረሰብ ባነሳቸው ጥያቄዎች ከተከሰስን ሰዎች እና እናም ሁለት ሺህ ሰባት የካቲት አካባቢ ነው ወደ ወንጀል ምርመራ ማዕከል ይገባል አሁንም በቀጠሮ ላይ ነው መንበር የሚገኘው። ምናልባትም ወደ ሐምሌ አካባቢ የአቃቢ ምስክሮች ተሰምተው ለብዩ ወደ ጥቅምት ነበር የተቀጠረው እና ሰሞኑ ሰኞ ዕለት ድንገት ማረሚያ ቤቱ ጠርቶል እኔንም ብቻ ሳልሆን ሌሎችም ወንድሞችንም እና አንድም እህት አለች መሪያም፣ እሷንም ጨምሮ ተጠርተል መንግስት ይቅርታ ማለት የታሰራችበት። እስር አግባብነት ስለሌለው መንግስት ለእናንተ ይቅርታ አድርጎላቸዋል እና የእናንተ መታሰር መንግስት አይፈልገውም፣ ስለዚህ እንድትወጡ ብሎ ራሳቸው በጠየቁ መሰረት ዛሬ ወሰናል። የተከበራችሁ አድማጮች ይህንን ዘገባ እንቀጥላለን። ከሰሞኑም ተጨማሪ ሰዎችን እያነጋገርን እናቀርብላችኋለን።